መዝሙር ሃያ ስምንት። አቤቱ ወደ አንተ እጠራለሁ፣ ዝም ብትለኝ፣ ወደ ጕድጓድ እንደሚወርዱት እንዳልመስል፣ አንተ አምላኬ ዝም አትበለኝ። ወደ መቅደስ ማደሪያ እጄን ባነሳው ጊዜ ወደ አንተ የጮኽሁትን የልመናዬን ቃል ስማ። ከኀጥኣንና ከክፉ አድራጊዎች ጋር ነፍሴን አትውሰዳት፤ ክፋትም በልባቸው እያለ ከባልንጀራቸው ጋር ሰላም ከሚናገሩት ጋር አትጣለኝ። እንደ ሥራቸው እንዳካሄዳቸውም ክፋት ስጣቸው፣ እንደ እጃቸውም ሥራ ስጣቸው፣ ፍዳቸውን ወደ ራሳቸው መልስ። ወደ እግዚአብሔር ሥራ ወደ እጆቹም አደራረግ አላሰቡምና ያፈርሳቸዋል እንጂ አይሠራቸውም። የልመናዬን ቃል ሰምቶኛልና እግዚአብሔር ይመስገን። እግዚአብሔር ኃይሌና ጋሻዬ ነው፣ ልቤ በርሱ ታመነ እኔም ተረዳሁ፣ ሥጋዬም ደስ ይለዋል፣ ፈቅጄም አመሰግነዋለሁ እግዚአብሔር ለሕዝቡ ኃይላቸው ነው። ለቀባው የመድኃኒቱ መታመኛ ነው። ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው ለዘላለሙም ከፍ ከፍ አድርጋቸው።